በጎንደር ከተማ በነዋሪዎችና በጸጥታ ኃይሎች መካከል በተፈጠረው ግጭት በመንግስት ታጣቂዎች እንደተገደሉ የተገለጸው አቶ ሲሳይ የተባሉ አንድ የጎንደር ነዋሪ የቀብር ስነ ስርዓት ዛሬ በጎንደር ከተማ መፈጸሙ ተነግሯል። የመንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ጌታቸው ረዳም ማምሻውን ለፋና ብሮድካስቲንግ መግለጫ ሰጥተዋል። ጽዮን ግርማ ወደ ጎንደርም ደውላ ያነጋገረቻቸው ነዋሪዎች ነበሩ። ሁሉንም አካታ ተከታዩን ዘገባ አጠናቅራለች። ሐምሌ አራት ሌሊት ለሐምሌ አምስት አጥቢያ ላይ የፌዴራል ልብስ ለብሰው ጭምብል ያጠለቁና ማንነታቸው ያልታወቁ ሰዎች የወልቃይት ህዝብ የአማራ ማንነት ጥያቄ ኮሚቴ አራት አባላትን አፍነው በመውሰዳቸውና አንዱን የኮሚቴ አባል ኮሎኔል ደመቀ ዘውዱን በግዳጅ ለመውሰድ በተደረገ ግብግብ በጎንደር ከተማ ግጭት መጫሩን የኮሚቴው ጸሐፊ አቶ አደራጀው ናኘው ለአሜሪካ ድምጽ ተናግረው ነበር። በዚህ መነሻ በተፈጠረው ግጭት ከህዝቡም ከመንግስት ታጣቂዎችም የሰው ህይወት መጥፋቱን ሁለቱም ወገኖች የሚያምኑ ሲሆን እስካሁን በህዝቡ በኩል የተረጋገጠ የሟቾች ቁጥር እንደሌለ ላቸው ይናገራሉ። በመንግስት በኩል አምስት ሰዎች በተባራሪ ጥይት ህይወታቸው ማለፉ ተገልጿል። የኮሚቴው ጸሐፊ አቶ አደራጀው በትናንትናው እለት ለአሜሪካ ድምፅ ሲናገሩ በዚህ ግጭት ከህዝቡም ከመንግስትም ህይወታቸውን ያጡ ሶስት ሰዎች ቀብር መፈጸሙን ገልጸው ነበር። በዛሬው ዕለት ደግሞ በግጭቱ ህይወታቸውን ያጡ አቶ ሲሳይ ታከለ የተባሉ አዛውንት የቀብር ስነ ስርዓት መፈጸሙ ታውቋል። በጎንደር ከተማ የሚገኙት አቶ ዋሲሁን አንበሴ የዛሬው የቀብር ስነ ስርዓት በትላንትና ዕለት አደባባይ ወጥቶ ከነበረው በርካታ ህዝብ የበለጠ ይወጣበት ነበር ብለዋል። ዛሬ የአቶ ሲሳይ የቀብር ስነ ስርዓት ነበር። ሳይ የሚባል ትልቅ አዛውንት ናቸው። የእሳቸው ቀብር ስነ ስርዓት በጣም በደመቀ ሁኔታ ነው የተቀበረው። ብዙ የጎንደር ህዝብ ወጥቷል። ከባድ ተኩስ ነበር። ህዝቡ ስሜቱን እየገለጸበት ያለው ሮሮውን እያሰማበት ያለው ቀን ነው ሁኖ የዋለው። ዛሬ በጎንደር ከተማ አቦራ ጊዮርጊስ ነው አስራ ቀበሌ አስራ ስምንት የተቀበሩት። ከባድ ተኩስ ነበር። ከአቦራ ጊዮርጊስ እስከ ማዞሪያ ደሴቱን ዙሯል። አስከሬኑ ህዝቡን ዙሯል። ትልቅ ሰልፍ ነበር። ትልቅ ጩኸት ነበር። ጥይት ተኩስን ነበር። ከቀብር ስነ ስርዓታቸው በኋላም ወጣቱ እኮ እያለ ከተማውን የዞረ ውሏል። በኋላም በጠቅታ ኃይሉ ያው በምክርም በምንም ሊበተን ችሏል። ወይዘሪት ወይንሸት አበበ በአቶ ሲሳይ የቀብር ስነ ስርዓት ላይ ተገኝታ እንደነበር ገልጻ የቀብር ስነ ስርዓቱ ለቁጥር መገመት የሚያስቸግር በርካታ ህዝብ የተገኘበት በተኩስና በመፈክር የታጀበ እንደሆነ ትናገራለች። እሱ ወይንሸት አበበ ያለው ነገር ትንሽ የተስተካከለ ይመስላል። ቢሆኑ ግን በየቦታዎች መትረየስ ተደቅኖ ነው ብዙ የመከላከያ ሰራዊት አሉ። በየቦታው አሁን ዛሬ ላይ አሁን ላይ ምንም የለም። አጋጣሚ የሞቱ ሰዎች ቀብር ስነ ስርዓት ተካሂዷል። አልቀበሩ የአስራ ስምንት ጊዮርጊስ ቤተ ክርስቲያን ህዝቡ መፈክር እያሰማ ምናለ ዘግናው ምናለ ሀገር የልሰዋል ፈጽማል እያለ መፈክር እያሰማ በታላቅና ድምቀት የቀብር መስራት ተከብዷል። ያን ሰው ቀብር ነው የተፈጸመው ዛሬ። ወደ ፈታማ ጮሁ የህዳት አስከሬን አለ ትናንት። ከዛም የተቀበራለ ጎንደር ዛሬ የተቀበረው ነው አልፎ ፊሳ ይባላል። ሰው እየተኮሰ እየፎከረ ነው የነበረው። ቀብሩ በጣም ደማቅ ነበር ትናንት ለሰልፍ የወጣውን ዛላል በጣም ብዙ ሰው ነው የወጣው። የጎንደር ከተማ ነዋሪ የሆኑት አቶ ገዳሙ አንዳርጌ ለቀብር ከየአካባቢው የተሰበሰበው የሰሜን ጎንደር ህዝብ የቀብር ስነ ስርዓቱን ያስፈጸመው ከፉከራና ከመፈክር ጋር፣ አብዛኛውም ሰው ታጥቆ ነበር፣ ከፍተኛ ተኩስም ይሰማ ነበር ብለዋል። ለነገሩ ባህል ነው፣ በጎንደር ባህል ነው፣ ቀብር ሲፈጸም ተኩስም ተኩስ፣ ባህል ነው። ይሄኛው ግን ትንሽ ለየት የሚያደርገው ምንድን ነው ሁሉም ጥሩ ስርዓት ላይ ታዳሚ የሆነ ሰው በሙሉ እንዳለ ለቅሶም በሚመስል መልኩ በማይሆንበት ምንጥን መፈክር እንደማሰማት ነው ሰው ማፈናቀላቸው ተገቢ አይደለም ነገር የለ ሰው አልሱትም በሚል ጭፈራ አይነት ምትን በታጀቡ መልኩ መቀብሩ። ሁኔታውን በቅርብ እየተከታተሉ የሚገኙት አቶ ዋስይሁን አንበሴ ከተማው በመከላከያ ሰራዊት ቁጥጥር ስር መዋሉን ይናገራሉ። የኮሎኔል ደመቀ ዘውዴን ሁኔታም ጠይቀናቸው ነበር ሁኔታ ከፖሊስ ጋር ነው ያለ ነው የሚባለው። ጎንደር ካሉ ከመምሪያ ፖሊሶች ጋር ነው ያለ። እኛ በአካል አላየነውም፣ ከእነሱ ጋር ነው ያለ። ለምድ የነበረው ሂደት ያው ለህዝብ ነው እጃቸውን ይሰጡ። እኔ ከዚህ መጠየቅ ይችላለሁ። ህጋዊ ሰው ነኝ። ቤት አለ፣ ቤት እየመራሁ ነው ያለሁት። ልጅ አለ፣ ልጅ እያሳደግኩ ነው ያለሁት። ቀን እየተንቀሳቀስኩ ነው ያለሁት። እጅ አልሰጥም። ከዛ ለመጣ አይደል። በዚህ የክልሌ ብሎም የዝሆኑ የወረዳው የፀጥታ ኃይል አለ፣ ህዝብ ያለ፣ ለህዝብ እንጂ እጅ አልሰጥም የሚል ምላሽ ሲመልስ ቆየ። በትልቅም ከዛ በኋላ ግን ህዝብ ገብተ ወጥቶታል። ህዝብ ለናወጣ ይሉት ለህዝብ እጅብ ሰጥቷል። ህዝብ ወደ መምሪያ ወስዱ ደግሞ አሸባሪ ያላችሁት ትይ ነው ብሎ ለመምሪያ ለፖሊስ ሰጥቷል። ይህንኑ በተመለከተ የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ማምሻውን ለፋና ብሮድካስቲንግ አስተያየታቸውን ሰጥተዋል። እንደሚታወቀው እዛ አካባቢ ላይ የተለያዩ የህዝብ ጥያቄዎች ይዘናል የሚሉ ህጋዊ ቁመን አይኖራቸውም አይኖራቸውም የሚንቀሳቀሱ ወገኖች ነበሩ። ግን እነዛ ወገኖች የሚያደርጓቸውን እንቅስቃሴዎች እንደ ምሽግ ቆጥረው ተደብቀው ከኢትዮጵያ ቃላቶች የሚሰጣቸውን መመሪያ የሚያስፈጽሙ የሁከት ወገኖች አሉ። ስለዚህ የፌዴራል ፖሊስና የብሔራዊ ደህንነትና መረጃ ማዕከል የጋራ ግብረ ኃይል እነዚህን ሰዎች በቁጥጥር ስር ለማድረግ በሚሞክርበት ሰዓት እንደተጠረጠረውም በግልጽ የነበረው ማስረጃ በግልጽ እንደሚያሳየውም የታጠቁ ሰዎች በማሰራ ትዕዛዝ ላይ ተመስርቶ የቀረበ ጥያቄ አሻፈረኝ በማለት በፖሊሶች ላይ የጥይት ሩምታ በማውረድ ለሰላማዊ ሰዎችም ሆነ ለፖሊሶቹ ሕልፈት ተጠያቂዎች የሆኑበት ሁኔታ ተፈጥሯል። በዚህ ጉዳይ ላይ አስተያየታቸውን የሚሰጡት አቶ ዋሲሁን አንበሴ በዚህ ሀሳብ አይስማሙም። ከዛ የመጡ ሀይሎች እነዚህን ሀይሎች የላከ እነ ኮሎኔል ደመቀን እፈኑ፣ ጎንደር ላይ ሄዳችሁ ችግር ትጠሩ ብሎ የላከ አካል ነው ኃላፊነት መውሰድ ያለበት መንግስትም ከሆነ መንግስት ኃላፊነትን ይወስዳል። በአጠቃላይ በመንግስት በኩል የተሰጠው መግለጫ የተፈጠረው ሁከት የሽብር ተግባር በመፈጸም የህዝቡን ሰላም ለማወክ ከውጭ ኃይል ትእዛዝ የተቀበሉ ለሽብር የተደራጁ ሰዎች የፈጸሙት ነው ይላል። በተለይ ደግሞ በሌሎች ብሔር ተወላጆች ላይ ያነጣጠረ ትንኮሳ በማድረግ ጉዳዩ ሌላ መልክ እንዲይዝ ለማድረግ የሚያስችልና ሙቀቱ ወደ ለየለት ብጥብጥ እንዲያመራ ማድረግ የሚያስችል ሙከራዎች ያድርጉ ቆይተዋል። ግን ህዝቡ ከጸጥታ ኃይሎች ጋር የሚያደርገው የተጠናከረ ስራ፣ የክልሉ የጸጥታ ኃይልም ሆነ የፌዴራል መንግስት የጸጥታ ኃይሎች በሚያደርጉት የተቀናጀ እንቅስቃሴ፣ በተለይም ደግሞ ህዝቡ ሰላሙንና ልማቱን ሲሪስ ሊሚወስድ ከመሆኑ ጋር ተያይዞ ይህ እንደዚህ አይነቶቹ የጥቂት ሰዎች እንቅስቃሴ በሚፈለገው ደረጃ ስኬታማ ሊሆን አልቻለም። አቶ ዋሲሁን ግን ይህንን ሀሳብ አይቀበሉትም። ህዝብ እየታፈረ ሁልጊዜ እየታፈለ ባድ ወጥን እኮ አንገባም። ብዙ እየታፈነ ይሄዳል። በጥቁር መኪና አድሬስ ሳይታወቅ እንሰወራለን። ይህ የሚያደርገን ግን ከመንግስት የተቀጠሩ የደህንነት አካል የተባለ ተብሎ የተቀመጠ ነው። ወንድሙ እህቱን በገንዘብ እያታንነ እያፈለ ምን ተናገሩ እያለ እያሳፈነው ያለው ስሜት ነው። ብዙ የአማራ ህዝብ እኮ እስር ቤት ነው የሚገኘው። ጀግና ጀግና የተባለው ግማሹ ሞቶ ግማሹ ደግሞ አድነት ሰው ከማይታወቅ እስር ቤት ነው የሚገኘው እና ስሜቱ ነው የሚገልጸው። የሀያ አምስት ዓመት ዝፎትን ተመላል ወልቀይ ተወስዶ ተገሬ ተወስዶ ጠለምት ተወስዶ አረስ ራያ ተወስዶ፣ ይህ አልፎ በዚህ በሱዳን ቆርጦ መሬት ሰጠው። በሱዳን ታርጋ መስላ እየለቀፉ ይሄኛል ያማ እያጠፉ ይህን ያሉበት ደረጃ ነው። ስሜቱ የሚገልጽ ያለ ስሜታችን ነው። ሁልጊዜ ነው የምንታሰረው፣ ሁልጊዜ ነው የምንገደ ነው ሰሚ የለንም። እኔ ከሁለት ነው ምነግር ነገ ሞት ዛሬ ሞት አላውቀውም። ኢትዮጵያ ምድር አሸባሪ የለም። አሸባሪ መንግስት ነው። ኢትዮጵያ ውስጥ ያለ መንግስት አሸባሪ ነው። አሸባሪ እያለ ሰው የሚፈርግ አሸባሪ ነው እኮ የታጠቃይል መሆን አለበት። ብዙ ብዙ መፈርቶች አሉ። ዳጎ ዳጎ መግዜ የለለው ሰው አሸባሪ ነው የሚፈርግ በዛሬ ዕለት ላጠናቀር ነው ዘገባ። በአማራ ክልል የኮሚኒኬሽን ጉዳዮች ኃላፊ አቶ ጥላሁን ንጉሱን ለማግኘት ያደረግነው ከፍተኛ ጥረት ስልካቸው እየተነሳ በመዘጋቱ ሳይሳካልን ቀርቷል።